የሶማሌ ክልል የደህንነት አካል የሆነው ልዩ ፖሊስ በመባል የሚታወቀው ኃይል በኦሮሚያ ክልል የሚገኙ አዋሳኝ ወረዳዎች ውስጥ በነዋሪዎች ላይ ጥቃት መፈጸሙ ተሰምተዋል። በትናንትናው እለት የኦሮሚያ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አዲሱ አረጋ ለመንግስት መገናኛ ብዙሃን በአጎራባች ወረዶች ግጭት መኖሩን በማረጋገጥ በዚህም የሰው ህይወትና ንብረት ላይ ጉዳት መድረሱን ጠቅሰዋል። በኦሮሚያ ክልል በምስራቅ አዳርጌ ውስጥ የሚገኙት አዋሳኝ ወረዶች በጥቃቱ ስር መውደቃቸውን ከሶማሌ ክልል ድንበር አርባ ኪሎ ሜትር ባልበለጠ ርቀት ላይ የምትገኝ የአመዩ ሙሉቄ ወረዳ ነዋሪ የሆኑት ግን ስማቸው እንዳይጠቀስ የፈለጉ ለዶችቤሌ ተናግረዋል። አመዩ ሙሉቄን ጨምሮ ጭናክሳን ጉርሱም ባቢሌ ሚደጋ እና ቁምቢ ወረዳዎች በልዩ ፖሊስ ቁጥጥር ስር እንደሚገኙ በመግለጽ በምዕራብ ሐረርጌም ተመሳሳይ ነገር እንዳለም እኚህ የአይን ማኝ ጠቅሷል። ለግጭቱ መንስኤዎች ምንድን ናቸው? በ1997 በሁለቱ ክልሎች መካከል ያሉት ወረዳዎች ላይ ምርጫ ተካሂዶ ነበር። ትንሽ ቆይቶ ከሶማሊያ አካባቢ ባሉት ወረዳዎች ወረራ አወጁ። ከታወጀም በኋላ በ2006 ዓ ም ብዙ ወረዳዎች በልዩ ፖሊስ ቁጥጥር ስር ወድቀዋል። ከዚያም የተነሳ በመቶዎች የሚቆጠሩ ሰዎች ቀያቸውን ትተው ሸሽተዋል። ንብረታቸው ተዘርፏል። ሴቶች ተደፍረዋል። ትምህርት ቤትና ጤና ኬላዎችም ተቃጥለዋል። ማህበረሰቡ መሳሪያ ባለመታጠቁ ብዙ ችግር ደርሶበታል። አማዩ ሙልቄ ወረዳም በትናንትናው ዕለት በልዩ ፖሊስ ቁጥጥር ስር ውላለች። ሙሉጃምፖ በአመዩ ሙሉቄ ወረዳ በግጭቱ ምክንያት የሰው ሕይወት ማለፉን ተናግሮ ግጭቱን ለማረጋጋት መከላከያ ሰራዊት በወረዳዋ ሰፍሮ እንደሚገኝም ጠቅሷል። ግን ይላሉ መከላከያን ቢመጣ እርምጃ የሚወስደው በኦሮሞ ማህበረሰብ ላይ ነው እንጂ በሶማሌ ደህንነት ላይ አይደለም። ስለዚህ እነሱ መፍትሄ ያመጣሉ ወይንም የማህበረሰቡን ደህንነት ያስጠብቃሉ የሚል ተስፋ የለንም። ይህም ሆኖ ከኦሮሚያ ክልላዊ መንግስት በኩል ምንም ምላሽ አለማየታቸውንም እኚህ የአመይ ሙሉቄ ነዋሪ ይናገራሉ። የፌዴራል ጉዳዮች ሚኒስቴር በሁለቱ ክልል መካከል ስለተከሰተው ግጭት የሚያውቀው ካለ ስል በሚኒስትሩ የህዝብ ግንኙነት ኃላፊ አቶ አበቤ ወርቁን ጠየቅኳቸው። አሁን እሱን የሚሉትን የተወሰነ ባለፉት ሳምንታት የተወሰነ አንዳንድ ቦታዎች ላይ ግጭት የሚመስሉ ነገሮች ተነስተው ነበር። እንግዲህ መንስኤው እየተጠና ነው። ባለፈው ተነስተው የነበሩ እንትኖች አስተዳደር ወሰን ጋር ተያይዞ የተነሱት ነበሩና እነሱ ጋር ተያይዞ የተነሱ ጥያቄዎች ናቸው። ኦልሞስት እነሱ ሁለቱም የመንግስታት ከፌዴራል መንግስት ጋር ሆነው ችግሮችን እየተፈቱ ያሉበት ሁኔታ ነው ያለ። በፊት የሶማሌ ክልል አካል መሆኑ የሚነገረው የጪነግሰን ወረዳ ምርጫውን ተከትሎ በኦሮሚያ ክልል ስር እንዲተዳደር ተደርጓል። በዚህ ወረዳም ባለፉት ቀናት ውስጥ ግጭት እንደነበረ የሚናገሩት የአይንማኙ የሰው ህይወት ማለፉንም ለዶችቬሌ ገልጸዋል።